ትኩረት በአፍሪካ የጋቡን ጦር ኃይል የሀገሪቱን የረጅም ጊዜ አገዛዝ ከስልጣን ካስወገደ ትናንት አንድ ዓመት ደፈነ። ትንሽቱ ሀብታም አፍሪካዊት ሀገር ግን አሁንም ቋሚ ወይም የተመረጠ መንግስት የላትም። አፍሪቃ በጸጥታው ጥበቃ ምክር ቤት ውስጥ ቋሚ መቀመጫ እንዲኖራት የአፍሪቃ መንግስታት የሚያደርጉት ጥረት እና ጥሪ አሁንም ለፍሬ አልበቃም። ለምን? የዛሬው ትኩረት በአፍሪቃ ሁለቱን ርዕሶች ይቃኛል። አብራችሁን ቆዩ። ከመጀመሪያውን ጀምር ማሊ በ2020 ዘመኑ በሙሉ እንደ ግሪጎሪያኑ አቆጣጠር ነው። ጀመረች፣ ደገመችም መፈንቅለ መንግሥት። ጊኒ ተከተለች፣ ቡርኪና ፋሶ አሰለሰች። ኒጀርም ተቀየጠች። ጋቡን አሳረገች ላሁኑ። እርግጥ ነው መሀል ላይ ሱዳንም መፈንቅለ መንግሥት አከል የሥልጣን ሽሚያ ነበረ። ሱዳን ስትቀነስ ከ2020 ጀምሮ የፖለቲካ ስርዓታቸው በመፈንቅለ መንግሥት የተመሰቃቀለው ግን በሙሉም የቀድሞ የፈረንሳይ ቅኝ ተገዢ ሀገራት ናቸው። በየመፈንቅለ መንግስቱ ከስልጣን የተወገዱት የየሀገራቱ መሪዎች ወይም መንግስታት የቀድሞዋ ቅኝ ገዢ የፈረንሳይ በፈረንሳይ በኩል የምዕራባውያን ታማኞች የነበሩትን ያክል ወታደራዊ ሁንታዎቹ ከምዕራባውያኑ ፈንጠር፣ ገሸሽ፣ ራቅ እያሉ ወደ ምስራቅ በጣሙን ወደ ሩሲያ እየተጠጉ ነው። ወታደራዊ ገዢዎቹ የቀድሞዎቹ መሪዎች ከስልጣን ለማስወገዳቸው ከሚጠቅሷቸው ዋና ዋና ምክንያቶችም አንዱ የቀድሞዎቹ መሪዎች ለፈረንሳይና ለወዳጆቿ ሲበዛ አጎብድደዋል የሚል ነው። ሴዲኡ በሚል ምህጻረ ቃል የሚጠራውን የጀርመኑን ተቃዋሚ ፓርቲ የፖለቲካ አስተሳሰብ ያራምዳል የሚባለው የኮንራድ አደናወር መታሰቢያ ጥናት ተቋም የሕግ ስርዓት ጉዳይ ኃላፊ ኢንጎ ባዶሬክ ግን የጋቡን ወታደራዊ ሁንታም ከሌሎቹ ይለያል ባይ ናቸው። ማኪና ፋሶ የማሊ የቡርኪና ፋሶ አሊያም የኒጀር የጦር መኮንኖች በሕዝብ የተመረጡትን መሪዎች ከሥልጣን ያስወገዱት የየአገሩን ሕዝብ ቅሬታና የደህንነት ስጋት ተጠቅመው የየራሳቸውን የሥልጣን ጥማት ለማርካት ነው። የጋቡን ወታደራዊ መንግሥት ግን ከሥልጣን ያስወግደው የረዥም ጊዜ ፈላጅ ቆራጭ ገዢን ነው። ጋቡ ትንሽ ናት። የአጠቃላይ ሕዝቧ ቁጥር ከአዲስ አበባ ነዋሪ በእጅጉ ያንሳል፣ ሁለት ነጥብ ሶስት ሚሊዮን። ይቺ የማዕከላዊ አፍሪቃ ትንሽ ሀገር በነዳጅ ዘይት በከበሩ ድንጋዮችና በደን ሀብት የበለጸገች ናት። ከነፃነት ጊዜ ጀምሮ እስካምና ድረስ ሀገሪቱን እንደ ግል ሀብታቸው የገዙት ግን ሁለት ሰዎች ናቸው፣ አባትና ልጅ። ዑመር ቦንጎ ከ1967 ጀምረው ሀገሪቱን ለ41 ዓመታት ገዝተዋል። በ2009 ባይሞቱ ኖሮ ምናልባት ለተጨማሪ ዘመን ይገዙም ነበር። መቼም ሞት አይቀር፣ ዑመር ሲሞቱ ልጃቸው አሊ ቦንጎ ተተኩ። በ2016 በተደረገው ምርጫ አሊ ሰባት ዓመት የቆዩበትን የአባታቸውን መንበር እንደያዙ የቀጠሉት ከብዙ ውዝግብ፣ ግጭትና ትርምስ በኋላ ነው። ውዝግቡ ባስከተለው ግጭት 27 ሰዎች ተገለዋል። አምና በተደረገው ምርጫም አሸነፉ ተብሎ ነበረ። እርግጥ ነው ከአሊ ቦንጎ ቤተሰብና ከስርዓታቸው ተጠቃሚዎች በስተቀር ውጤቱን እያመን አልነበረም። በተለይ ጦሩ አመረረ። የምርጫው ውጤት በተነገረ በሦስተኛው ቀን ፕሬዚደንታዊ ዘብ የተባለው የቦንጎ ልዩ ጠባቂ ጦር አስፈሪውም መሪ ከስልጣን አስወገደ። ከቤታቸው እንዳይንቀሳቀሱ አገደ። የምርጫውን ውጤትም ሰረዘ። ትናንት ልክ አንድ ዓመቱ። አሁን ጋቡን ውስጥ ያለምንም ደም መፋሰስ የተደረገውን ለውጥ እንደግፋለን። ሰው ክቡር ህይወትም ቅዱስ ነው። ስልጣን የሚፈልግ ማናቸውም ወገን ሰው መግደል የለበትም አሉ መፈንቅለ መንግስቱን ቀድመው የደገፉት የሊቨርቢል የካቶሊክ ጳጳስ ቃል አቀባይ ሰርጌ ፓትሪክ ማቢካሳ። ያኔ በቦንጎ ቤተሰቦች የአምሳ ዘመን አገዛዝ የተማረረው ህዝብ በተለይ ወጣቱ ቦረቀ። ጋቡን እንዳልነው ሀብታም ናት። የዓለም ባንክ እንደሚለው የሀገሪቱ ሕዝብ አማካኝ የነፍስ ወከፍ ገቢ ከአብዛኛው ከሰሃራ በስተደቡብ ከሚገኙ ሀገራት ሕዝብ የተሻለ ነው፣ 4500 ዶላር። ይሁንና 2.3 ሚሊዮን ከሚገመተው የሀገሪቱ ሕዝብ አንድ ሶስተኛው ድሃ ነው። ብዙ ወጣት ስራ የለውም። ድሃው ለድህነቱ ተጠያቂ የሚያደርገው ስርዓት ሲገረሰስ የማይደሰትበት ምክንያት በእርግጥ የለም። ከዚህም በተጨማሪ ከሁለት ሚሊዮን የሚበልጠው ጋቡናዊ የካቶሊክ ክርስትና እምነት ተከታይ ነው። የቦንጎ ቤተሰቦች በ1970ዎቹ እስልምናን በመቀበላቸው ካቶሊኮቹ የረጅም ጊዜ ቅሬታ አላቸው። መፈንቅለ መንግስቱን የመሩና ያቀነባበሩት የጦር መኮንኖች ቢያንስ ሶስት ተቃራኒ እውነቶችን የሚያስታርቁበት ብልሃትን የተከተሉ መስለዋል። በጦር ኃይሉ ዘንድ ክፍፍል እንዳይፈጠር፣ አንድ የአብዛኛውን ህዝብ ቅሬታ መመለስ፣ ሁለት ከሥልጣን የተወገደው ኃይል ወይም ደጋፊዎቹ ሊያስከትሉ የሚችሉትን ተቃውሞ መቀነስ፣ ሶስት ሦስቱን ተቃርኖች ሊያጣጥም የሚችል መሪ ሾሙ፤ ጀነራል ብሪስ ኦሊጉይ ንጉይማ። ሰውየው በጦሩ ዘንድ የተከበሩ ናቸው። የካቶሊክ ክርስትና እምነት ተከታይ ናቸው። የአሊ ቦንጎ ያጎት ወይም ያክስት ልጅም ናቸው። ተቃርኖውን ለማጣጣም በልክ የተሰሩ ወይም የሚመስሉ አይነት ሰው ናቸው። ጀኔራሉ የሚመሩት ወታደራዊ ሁንታም ስልጣን ላይ የሚቆይበት ጊዜ ከ24 ወራት እንደማይበልጥ ቃል ገብቷል። የሀገሪቱ የፖለቲካ ፓርቲዎች የሲቪል ማህበራትና እና ሌሎች የሀገሪቱ ጉዳይ ያገባናል የሚሉ ወገኖች በሙሉ የተሳተፉበት ብሔራዊ ምክክርም እስካለፈው ሚያዚያ ድረስ ተደርጓል። የብሔራዊ ምክክሩ ተሳታፊዎች ከወሰኗቸው ጉዳዮች አንዱ ፕሬዝደንት የሚመረጥበት ሂደትና ዘመነ ስልጣኑን የሚገድብ ሕግን ማጽደቅ ነው። ለፕሬዝደንትነት የሚመረጥ ሰው ስልጣን ላይ የሚቆየው ለሁለት ዘመነ ስልጣናት ብቻ ነው። የመጀመሪያው ምርጫ የሚደረግበት ጊዜ ግን እስካሁን አልታወቀም። የኮንራድ አደናወር መታሰቢያ ጥናት ተቋም የሕግ ስርዓት አዋቂ ኢንጎ ባዶሬክ ከተስፋ ሌላ ላሁኑ ሌላ ማረጋገጫ የለም ባይ ናቸው። ያለን ሊገቡን ወታደራዊ መንግስት እንደታሰበው በመጪው ነሐሴ 2025 ምርጫ ይጠራል የሚል ተስፋ ብቻ ነው። ፕሬዝደንታዊው ምርጫ የሚደረግበት ተጨባጭ ጊዜ ሰሌዳ እስካሁን በይፋ አልተነገረም። ባለፈው ሚያዚያ የተጠናቀቀው የብሔራዊ የምክክር ጉባኤ ምርጫ እንዲደረግ ወስኗል። ይሁንና ምርጫውን የሚያዘጋጀው የጋቡን የሀገር አስተዳደር ሚኒስቴር ተጨባጭ እቅዱን እስኪያሳውቅ ድረስ መጠበቅ አለ። ጀኔራል ኦሊጎይ ንጉዩማ የያዙትን ስልጣን እንደያዙ መቀጠል ቢከጅሉስ በእርግጥ አያስደንቅም። ደግሞም አፍሪካ ውስጥ የተለመደ ነው። የጦር መኮንኖች በመፈንቅለ መንግስት፣ የአማጽያን መሪዎች በፊትለፊት ውጊያ ቀዳሚዎቻቸውን አስወግደው ጊዜያዊ ወይም የሽግግር በሚል ሽፋን የያዙትን ስልጣን ኋላ በድምፅ አጸድቀው መለያቸውን እያወለቁም በሱፍ ከራባት ሀገር መግዛት ለአፍሪቃ እንግዳ አይደለም። ራቅ ሲል ሙሴቬኒ፣ ፖል ካጋሚ በቅርቡ ደግሞ አልሲሲ፣ ሌሎችም አድርገውታል። ንጉይማም ተመሳሳዩን ለማድረግ እያደቡ ነው የሚለው መላምትና ወሬ ሊቨርቢል ውስጥ እየናኝ ነው። ሰውየው የፕሬዝደንታዊውን ምርጫ ጊዜ አላሳወቁም ያሉ ባልታው አንዱ መሠረትም የምርጫው ጊዜ መሸሸጉ ነው። የሲቪል ማኅበራት አቀንቃኞች ግን ጄኔራሉ በርግጥ የታሙበትን ካደረጉ ሌላ ሕዝባዊ ዓመፅ እንጠራለምባዎች ናቸው። ይሆን ይሆን ብቻ ያው ጊዜ ነው መልስ ሰጨው። ወደ ሁለተኛው ርዕስ እንለፍ። የማላዊ ፕሬዚደንት ላዘርስ ቻክዌራ በቅርቡ በተለይ ለዶች ቬሌ በሰጡት ቃለ መጠይቅ በርካታ አቻዎቻቸው ለዘመናት የተመኙ ያሉና ያስባሉትን ደገሙት። አፍሪቃም በጸጥታው ጥበቃ ምክር ቤት ውስጥ ተገቢውን ውክልና አላገኘችም የሚል When the UN was established. የተባበሩት መንግስታት ድርጅት ሲመሰረት ከጥቂት ሀገራት በስተቀር ብዙዎቻችን አልነበርንም። እውነቱን ለመናገር የዚያ ስምምነት አካልም አይደለንም። በዚህ ምክንያት አፍሪቃ በተለይ በጸጥታው ጥበቃ ምክር ቤት ውስጥ ተገቢው ተሳትፎ እንዲኖራት ግፊት እያደረግን ነው። እናም ስለ ጉዳዩ የመናገር እድል ባገኘው ቁጥር እነዚህን ጥያቄዎች አነሳለሁ። ምክር ቤቱም 15 አባላት አሉት፣ አምስቱ ቋሚ ናቸው። ብሪታንያ፣ ቻይና፣ ፈረንሳይ፣ ሩሲያና ዩናይትድ ስቴትስ። ከነዚህ ሀገራት አንዱ የራሱን ወይም የወዳጆቹን ጥቅም የሚነካ ረቂቅ ደንብ ሲቀርብ ሌሎቹ ቢደግፉት እንኳን ረቂቁን ውድቅ የማድረግ ወይም ድምፅን በድምፅ የመሻር ስልጣን አለው። የተቀሩት አስሩ በየሁለት ዓመቱ የሚለዋወጡ በየአካባቢው የሚወከሉ አባል ሀገራት ናቸው። ከአስሩ መቀመጫ ሶስቱም ለአፍሪቃ የተመደበ ነው። አሁን ባለው ምክር ቤት ውስጥ አፍሪቃን የሚወክሉት አልጄሪያ፣ ሞዛምቢክና ሴራሊዮን ናቸው። ከተባበሩት መንግስታት ድርጅት ጠቅላላ አባላት ውስጥ 28 በመቶ የሚሆኑት የአፍሪቃ ሀገራት በዓለም አቀፉ ድርጅት ትልቅ ውሳኔ ሰጪ አካል ውስጥ ያላቸው ውክልና በጣም ትንሽ፣ በዚያ ላይ አቅመቢስ መሆኑ እርግጥ። ለብዙዎች አስተዛዛቢ ለአንዳንዶች አናዳጅ ብጤም ነው የተገቢ ውክልና ጥያቄ የሚያነሱት አፍሪቃውያን ብቻ አይደሉም ሌሎችም ይጠይቃሉ ይሁንና ምክር ቤቱ እንዴት ይስፋም ስልጣንና ኃላፊነቱ የአባላቱ ብዛትስ ስንት ይሁን የሚለው ሐሳብ እስካሁን እንዳከራከረ ነው ባለፈው ነሐሴ መጀመሪያ የተሰየመው የጸጥታው ጥበቃ ምክር ቤት ልዩ ጉባኤ አፍሪቃም ተገቢው ውክልና እንዲኖራት በቀረበው ጥያቄ ላይ ተነጋግሮ ነበረ። በውይይቱ ላይ የተካፈሉት የሴራሊዮኑ ፕሬዚደንት ጁልየስ ማአዳ ቢዮ አፍሪቃም ተጨማሪ ድምፅ እንዲኖራት ለብዙ አስርታት ጮሃለች አሉ ለጉባኤተኞቹ። ከእንግዲህ ግን አትታገስም። ዝርዝርም ማከሉበት አፍሪካ በጸጥታው ጥበቃ ምክር ቤት ውስጥ ሁለት ቋሚ መቀመጫዎችን ትፈልጋለች። ከተለዋጩ ደግሞ ሁለት ተጨማሪ መቀመጫዎችን ትሻለች። ይህ ማለት ሁለት ቋሚና አምስት ተለዋጭ መቀመጫዎች ማለት ነው። አባላቱን የአፍሪቃ ህብረት ይመርጣል። አፍሪቃ ድምፅን በድምፅ የመሻሩ ስልጣን እንዲሰረዝ ትፈልጋለች። ይሁንና አባላት አገራት ድምፅን በድምፅ የመሻሩ ስልጣን እንዲቀጥል ከፈለጉ አዲስ የሚገቡት ቋሚ አባላትም ስልጣኑ ሊኖራቸው ይገባል ባዮ የጸጥታው ጥበቃ ምክር ቤት ብዛት፣ ስልጣንና ኃላፊነትን ለማሻሻል የአፍሪቃ ህብረት የወከለው ኮሚቴ ሊቀመንበር ናቸው። ብዙዎች እንደሚተቹት አሁን ያለው የጸጥታው ጥበቃ ምክር ቤት መዋቅር ኋላ ቀርና ያረጀ ነው። ሁለተኛውን የዓለም ጦርነት ያሸነፉት መንግስታት እንደ ጦር ሜዳው ድል ሁሉ በዓለም የፍትህ መድረክም እንዳሻቸው እንዲፈነጩበት ታስቦ የተዋቀረ ነው ባዮች ቁጥርም ቀላል አይደለም። በመሠረቱ የተባበሩት መንግስታት ድርጅት ዋና ዓላማ የዓለምን ሰላምና ደህንነት ማስከበር ነው። የዓለምን ሰላም በማስከበሩ ሂደት 54ቱ የአፍሪቃ ሀገራት የሚያደርጉት አስተዋጽኦ ደግሞ ብዙዎች እንደሚሉት ከፍተኛ ነው። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተረሽ እንደሚሉት ድርጅታቸው በየሀገሩ ካዘመታቸው ሰላም አስከባሪዎች 40 በመቶ አፍሪቃ ውስጥ ወይም አፍሪቃውያን የሚሳተፉባቸው ናቸው። ይሁንና አፍሪቃ በጸጥታው ጥበቃ ምክር ቤት ውስጥ ያላት ተሰሚነት ውስን ወይም ምንም ነው። ተገቢ አይደለም ይላሉ ጉቴሬሽ። በዓለም የሰላምና የጸጥታ አስከባሪ ግዙፍ ድርጅት ውስጥ ከአንድ ቢሊዮን የሚበልጥ ወጣትና በማደግ ላይ ያለ ሕዝብ የሚኖርባት አህጉር አፍሪቃም ቋሚ ድምፅ እንዲኖራት አለመደረጉ ተቀባይነት ሊኖረው አይችልም። ከተባበሩት መንግሥታት ድርጅት አባላት 28 በመቶዎቹም የአፍሪቃ ሀገራት ናቸው። የሰላምና የጸጥታን ጉዳይ በተመለከተ ከአፍሪቃ የሚመነጨው ሀሳብም ተቀባይነት አለማግኘቱን አንቀበልም ተባለ። ግን እስካሁን የሆነ ነገር የለም። እንዲያውም አፍሪቃ በጸጥታው ጥበቃ ምክር ቤት ውስጥ ላቅ ያለ ተሰሚነት እንዲኖራት የሚደረገው ግፊትና ጥረት ከሌላ አቅጣጫም ሌላ መዘዝ እየጎተተ ይመስላል። ዩናይትድ ስቴትስ የአፍሪቃውያንን ጥያቄ በቀጥታ ባትቃወምም የደቡብ አሜሪካና የካረቢ ሀገራትም ቋሚ መቀመጫ ሊያገኙ ይገባል ማለት ይዛለች። ጀርመንና ጃፓንም ከድሮ ጀምሮ የቋሚ መቀመጫ ጥያቄ ሲያነሱ ነበረ። ትኩረት በአፍሪቃ ለዛሬው የእስካሁኑን ይመስላል። ነጋሽ መሐመድ ነኝ። መልካም የሳምንት መጨረሻ